Sırae külün Allah tarıkın. ሼክ አብዱራህማን ሐጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ። በቅድሚያ ለ2013 ዓ.ም የኢትዮጵያውያን የአዲስ አመት በዓል እንኳን በሰላም አደረሱ። እንኳን አብሮ ያደረሰን። አመሰግናለሁ። አላ ስብን ወተላ ስላ ረማን ራሂም ብዬ እጀምራለሁ። አላ በሰላም አገራችን ሰላም ያርጋት፣ ህዝባችን አላ ሰላም ያርገው፣ የሰላም የብልጽግና የፍቅር የአንድነት የመተባበር የመከባበር የመቻቻል እና የመተጋገዝ አመት አላህ ያርግልን ብዬ ጸሎትን እጀምራለሁ። እንግዲህ እንደሚታወቀው ሁለት ሺ አስራ ሁለት ሀገራችን ኢትዮጵያ በርካታ ነገሮችን ያስተናገደችበት ዓመት ነው። በአንድ ወገን የለውጥ እንቅስቃሴ የታየበት ሁኔታ ነው። በሌላ ወገን ደግሞ ሃይማኖትን፣ ዘርን መሰረት ባደረገው ሁኔታ ግጭቶች የተፈጠሩበት የሰው ሕይወት ያለፈበት ዓመት ነው። ሁለት ሺ አስራ ሁለት ና ሁለት ሺ አስራ ሶስትን ስናስብ እርስዎም እንደ ሃይማኖት አባትነቶ እንዲህ አይነት ነገሮች ወደ ሁለት ሺ አስራ ሶስት እንዳይሄዱ በህብረተሰቡ ዘንድ ምን መደረግ አለበት ብለው ምክሮትን ያስተላልፋሉ። የሁለት ሺህ አስራ ሁለቱ በጣም አሳዛኝ ነገር ነው። አዘ ኢትዮጵያን አዘ ሙስሊም ሊደር ኢትዮጵያኖች በፊት በጃስትነት የታወቅነ ናቸው እና ነቢዩ ሙሐመድ አለ ሰላቱ ሰላም ለእኛ መስክሮ የተጨቆኑትን ወደ ኛ ልኳሉ ከመጀመሪያው እስልምና ሳይገባ በፊት። ስለዚህ ፊታዊ መሆናችን በነቢዩ ሙሐመድ አለ ሰላቱ ሰላም የተረጋገጠልን ነው። ስለዚህ እንደ ኢትዮጵያ ላይ አሁን የተገኘው ላስትየር በጣም የሚያሳፍር አንሁመን የሆነው አን እስላሚክ የሆነው አን ኢትዮጵያንዝ የሆነው የተገኘ ነው። ስለዚህ አሁን በሁለት ሺ አስራ ሶስት ይሄ ሁሉ ቆሞ ማለት ነው በሰላም በፍቅር ወደ ብልጽግናችን እና ስትራግል ማድረግ ያለብን የእርስ በርስ መጣላት መራራቅ ሳይሆን ተቀራርበን ኢትዮጵያ ወደፊት እንድትቀጥል ማድረግ ነው። አዘ ኢትዮጵያውያን እ ሀገራችን ያለ ችግር ያሳለፈች ጊዜ የለም፣ እናውቃለን ግን ችግሩን ሁሉን አሸንፈን አንድነታችን ጠብቀን የውስጥም ሆነ የውጭም ሆነ እዚህ ደርሰናል። ሁለት ሺ አስራ ሶስቱ ወደ ሪያል ኢትዮጵያነታችን እንድንመለስ ትልቅ ምኞት አለኝ፣ ኢንሻ አላህ። ቀደም ሲል የጠቀሱት ነገር አለ። ሁል ጊዜም የሚጠቀስ ነገር ነው። ታሪክም ስለሆነ ማለት ነው እና ኢትዮጵያ በተለይ የተለያዩ እምነቶችን አቻችላ የምትኖር አገር እንደሆነች በታሪክ ያረጋገጠች ነች። በተለይ ደግሞ የእስልምና እምነት ከነቢዩ መሀመድ የተሰጠ መመሪያ እንዳለና ኢትዮጵያን አትንኩ፣ ኢትዮጵያንን አትንኩ የሚል ተሳስባችሁ ኑሩ የሚል ትዕዛዝ እንዳለ ይነገራል። ብዙ ጊዜም በሃይማኖት አባቶችም ይነገራል፣ በታሪክ ሰዎችም ሲነገር ይሰማል። እና እንደዚህ አይነት ትዕዛዞች በዚህ ዘመን ባለው የእምነቱ ተከታዮች እንበል ወይም በዚህ ዘመን ባለው የህብረተሰብ ክፍል ያለመጠበቁ ሁኔታ ምንድን ነው? ከአስተምህሮቱ ላይ የተሳሳተ ነገር አለ ወይስ ከተቀባዩ ላይ ነው? ምንድን ነው ችግሩ? መጀመሪያው እኔ እንደምመስለኝ ሚስ እንደርስቱድ ነው ይሄ ነገር፣ ተቀባይነት ይኖረዋል፣ ግን በትክክለኛው መሻይሆቹ ወይም ሼሆቹን እያስረዱ አይመስለኝም። አሁን ሰሞኑን እየተከታተልኩ ነኝ። የሙስሊም ሊደሮቹ በደንብ ስራቸው እየሰሩ አይመስለኝም። ፕላስ ሰዎቹ መድረስ መቻል አለብኝ። መስጊድ ብቻ አይደለም በየጎረቤቱ በየሰፈሩ በየትምህርት ቤቱ ይህን ማስረዳት መቻል አለብን። ስለዚህ በደንብ ስራውን እየተሰራ አይደለም። የወጣቱ ክፍል የሚደርሰው ከሌላ ነው እንጂ ከሮንግ ኢንፎርሜሽን ወይም ደግሞ ሮንግ ሊደሮች ከነሱ ነው እንጂ ከኮሬክት ሊደሮች ቢደርሳቸው ይሄ ነገር የሚፈጠር አይመስለኝም። ስለዚህ ስራችን በስነ ስርዓት መስራት አለብን ብዬ አምናለሁ። ይሄ ከተሰራው ህዝቡ ወደ ትክክለኛ በተለይ የወጣቱ ክፍል እንደሚመለስ እርግጠኛ ነኝ፣ እንሻ አላህ። እንደሚታወቀው በኢትዮጵያ ውስጥ አንድ ሃይማኖት ተብሎ የሚባል ሃይማኖት አገር አይደለም። በርካታ ሃይማኖቶች ያሉበት ሀገር ነውና እንደዚህ የሃይማኖት አለመቻቻሎችን በተመለከተ በሀገር ውስጥም በውጭም ሀገር የሚኖሩ የሃይማኖት አባቶች ምን ማድረግ ይጠበቅባቸዋል? በተለይ ደግሞ እርሶ እዚህ አውስትራሊያን የሚኖሩት በአውስትራሊያ ውስጥ ኢትዮጵያውያንን ብቻ ሳይሆን ሌሎችንም የሚያገለግሉ የሃይማኖት አባት ኖት። ከአውሮፓ የመጡ ከመካከለኛው ምስራቅ የመጡ የእምነቱ ተከታዮ ዎችን ነው እያገለገሉ ያሉት። እና ኢትዮጵያ ውስጥ ስ ያሉት የህብረተሰብ ክፍሎች የአንድ ሀገር ዜጎች ሆኖ ተቻችለው እንዲኖሩ በተለይ በውጭ የሚኖሩ የሃይማኖት አባቶች ምን ማድረግ አለባቸው? እንዲህ አይነት ችግሮች ወደ አዲሱ አመት እንዳይተላለፉ ምን መደረግ አለበት ብለው ይመክራሉ? እንግዲህ በተቻለ መጠን አሁን ከዚህ ሆነን እዛ ያለው ሼኮች ጋር ኮኔክሽን መኖር አለበት ዳይሬክት ላይ እነሱም ደርሱት። እንግዲህ እንታዋወቃለን በየኤሪያችን ሁሉም ያውቁናል። እና እነሱ ጋር ተባብረን ይሄ ነገር ስህተት እንደሆነ በውጭ ሀገር ደረጃው ይሄም አሳፋሪ ነገር መሆኑን በዓለም ደረጃ ብለን እነሱን አፕሮች ማድረግ ችለናል በአሁኑ ሰዓት እና እሱ ላይ እየተሰራ ነው። ትልቅ ተስፋ አለን ለወደፊት ይሄ ነገር አይቀጥልም ብዬ እምነት ይኖረኛል። ስለዚህ እዛ ያሉ ሰዎች ጋር የወጣቱ ክፍሉም ጋር፣ ሼኮቹ ትላልቆቹም ጋር አፕሮች እያደረግን ነው እና ሃይማኖታችን በደንብ ኢንድርስታን ወጣቱ እንዲያደርግ በፌስቡክም ሆነ በሌላ ኔትወርክም ሆነ የወጣቱን ክፍል አፕሮች ማድረግ በጣም ጥረት እየተደረገ ነው። ይሄ ነገር እንደገና ይደግማል ብለን አናምንም። ይህ በጣም በሃይማኖታችን የማይፈለግና ያልታዘዘ ሮንግ ዌይ የሸይጣን ስራ መሆኑን አረጋግጠን ወጣቱ ትክክለኛ መንገድ እንዲይዙ ለወደፊት ኢትዮጵያን ለመገንባት እንድታግሉ ነው የምንፈልገው ስለዚህ፣ አፕሮች እየተደረገ ነው። አሁን ጥሩ ስራ እየተሰራ ነው። ሼህ አብድራህማን ምንም እንኳን ባለፈው ሁለት ሺ አስራ ሁለት አመተ ምረት ኢትዮጵያና ኢትዮጵያውያን ከባድ አመት ብናሳልፍም በኢትዮጵያ ውስጥ ደግሞ ከታዩ መልካም ነገሮች መካከል የታላቁ የሕዳሴ ግድብ የመጀመሪያው ሙሌት ስራ መጠናቀቅ አንደኛው ውጤትና ኢትዮጵያንንም ያስደሰተ ባለም ዙሪያ ያሉትን ያስደሰተ ነውና ለሁለት ሺ አስራ ሶስት አመተ ምረት እንደ ሀይማኖት አባትነቶ ለኢትዮጵያ ምን ይመኙላታል? የእርስዎ ተስፋ ምንድን ነው? ለኢትዮጵያ ለኢትዮጵያ እንግዲህ ሁላችን እንደምናውቅ ኢትዮጵያ እንደጠቀስኩት ያለ ችግር አልፋ አታውቅም አሳልፈን አናውቅም ኢትዮጵያን እጎዳታለሁ የሚል መጨረሻ የለውም እና እኛ ደግሞ የውስጥም ሆነ የውጭም ሆነ ሁል ጊዜ አሸንፈን አንድነታችንን ይዘን ዛሬ እዚህ ደርሰናል። አንደኛው ትልቁ ነገር የህዳሴ ግድብ እንደጠቀስ እሱ አንድ ምልክት ነው እና አሁን እኛ ማድረግ ያለብን ነጭ፣ አረንጓዴ እሻራ አስቀምጠን ታሪክ መስራት ነው እንጂ የድሮን ፖለቲካው፣ የድሮ ታሪኩን ያለፈውን ረስተን፣ ለወደፊት ለኢትዮጵያ ከዛሬ ጀምረ ምን ማድረግ እንችላለን ብሎ ሁሉ የምናገኝ ሳይሆን የምንሰጠውን አይተን ፓርቲስፔት ምን አድርግ ያለው ምን አሳረፍኩ ብሎ ሰው ይሄን ማሰብ አለበት። እና ኢትዮጵያ አጠፋም ያ ኢትዮጵያን እናጠፋለሁ ምል አላህ ሱብሓነ ወተዓላ ያጠፋቸዋል። ይሄ የህዳሴ ግድብ አንድ ምልክት ነው። ኢትዮጵያን እናጠፋለን ብሎ ያልተገባ ጉድጓድ የለም። ያ ሁሉ አላህ ሱብሓነ ወተዓላ ችሎታ ሰጥቶን እዚህ ደርሰናል። ስለዚህ አሁን እኔ ለሁሉም ለወጣቶችም ሆነ ለፖለቲሽኖችም ሆነ የሃይማኖት አባቶችም ሆነ ማለት የሚፈልግ ሁላችን ተረባርበን ሀገራችን ከዚህ ፖቨርቲ በተጀመረው ለውጥ ደጋፊ ሆነን አዲስ ታሪክ አዲስ ኢትዮጵያን መስራት አለብን ብዬ መልክቴን አስተላልፋለሁኝ እና ኢትዮጵያን አጠፋለ ኢትዮጵያን እጎዳለሁ የሚል መጨረሻ የለው እና ወልአቅበቱ ልልሙጠቂን መጨረሻ ያለው እግዚአብሔር የሚፈራ ነው ብሎ አልቁርአን ስለዚህ አላህም ፈርተን ሀገራችንን መጠበቅ ሀገር መውደድ ደግሞ ከኢማን ነው ከሃይማኖት ፓርቲ ኦፍ ሃይማኖታችን ነው። ስለዚህ አገር ክርስትያንና ሙስሊም አይልም። ሀገር አንድ ነች። ስለዚህ አገር እንደናት ነች። ከሀገር ወተናል ማለት ከሀላፊነታችንን ወደኋላ ማለት አንችልም። ሀገር ማለት እንደ እናት ሰውየው ከእናቱ ስላይ ያን ሞር ያስታውሳል እንጂ ወደ ኋላ አልልም። ስለዚህ የሁለት ሺ አስራ ሶስቱ የብልጽግና የሰላም የመፈቃቀር የመቻቻል የስህተታችን ማረም እንዲሆንልን ብዬ መልእክቴን አስተላልፋለሁ። አመሰግናለሁ። በጣም እናመሰግናለን ሼህ አብዱራህማን ሀጂ ከቢር፣ በአውስትራሊያ የእስልምና እምነት ተከታዮች መሪ። በርተን ሁላችን እንሰራለን። አላህ ያግዘን። እንሻ አላህ ኢትዮጵያ ወደፊት ትቅደም፣ እንሻ አላህ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስፔስ ዶት ኮም ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ስጡ። ኤስፔስ አማርኛ በፌስቡክ